እዚያ ወዲያ ማዶ ፊት ለፊት የቆመውን ትልቁን ዛፍ ይዘው በግምት 300 ሜትር የሚሆነውን ሜዳ ተከትለው ወዲያና ወዲህ ሲመትሩ የሚያዩት አካባቢ ወደፊት የሚመሰረተው የቶማስ ሰንካራ መታሰቢያ ማዕከል የሚቆምበት ስፍራ ነው። የያዘውን ላፕቶፑን ወጣቱ ሰርጄ ባይላ ከፍቶ እዚህ ቦታ የቲያትር አዳራሽ ይሰራል፣ እዚያ ደግሞ መጽሐፍት ቤት ይሆናል፣ ራቅ ብሎ የስብሰባ ክፍል፣ አለፍ ብሎ ደግሞ የስፖርት መጫወቻ ሜዳዎች፣ የለስላሳ መጠጦችም የሚሸጡበት የቡና መጠጥ አዳራሽ ይከፈታል እያለ የህንጻ ፕላኖች ለወኪላችን ማሳይተዋል። እንደዚህ አይነቱ ጥሩ ሀሳብም ወረቀት ላይ መንደፉና ማስቀመጡ ለወጣቶች ሁል ጊዜ ቀላል ይመስላል። ችግሩ ያለው ግን ሌላ ቦታ ነው፤ እሱም የመታሰቢያ ሐውልት እንሰራለን የሚሉት ወጣቶች በኪሳቸው ቤሳ ሳንቲም እንኳን የላቸውም። እሱ ብቻ ሳይሆን ያ ሁሉ ህንጻ ነገ ይሰራበታል የሚባለው መሬት ወይ አልተገዛም ወይም ደግሞ በነጻ አልተሰጠም። ያም ሆኖ ብዙ ደጋፊዎች በአካባቢው አለም ብለው ወጣቶቹ ተስፋቸውን በእነሱ ላይ ጥለዋል። አንደኛዋ ከቤተሰቦቿ ጋር የምትኖረው ወይዘሪት ሮዚና ታፕሶባ ናት። እኔ ከሀሳቡ ጥንሳሾች ጋር ጋር ራሴን ያስተዋወቅኩትና የቀላቀልኩት ከቅርብ ጊዜ ወዲህ ነው። እንደምታወት የመታሰቢያ ማዕከል እዚህ ከተቋቋመ ደግሞ በራችን ላይ መሆኑ ነው። በእኔ እምነት ሀሳቡ ከተሳካ ተጠቃሚው እኛው የአካባቢው ነዋሪዎችን ነን። በእርግጥም ወጣቶቹ በየጊዜው የሙዚቃ ድግስ ከደገሱ ደግሞ ብዙ ገንዘብ መሰብሰባቸው የማይቀር ነገር ነው። ቶማስ ሳንካራ መንግሥት ገልብጠው በቡርኪና ፋሶ ስልጣን ላይ በወጡ በሶስተኛ ዓመታቸው የዛሬ ሀያ ስምንት ዓመት እንደዚሁ እሳቸው በተራቸው በጓደኛቸው እጅ ተገድለው ከስልጣኑ በሞት ተሰናብተዋል። ሳንካራ ግን እንደሌሎቹ ሌሎቹ የአፍሪካ መሪዎች በስልጣን ባልገው የሕዝቡን ሀብት እንዳልዘረፉም በሰፊው ይነገርላቸዋል። እውነቱን ለመናገር እኔ ሳንካራን አላውቀውም። ግን ብዙዎቹ እንደሚሉት ይህ ሰው በተለይ ለሴቶች መብት መከበር በህብረተሰቡ ውስጥ ብዙ ስራም በዘመኑ ሰርቷል። በአገሪቱ ወጣቶች ዘንድ ይህን ያህል ክብር አሁን ቢያገኝም ቶማስ ሳንካራ በበርካታው የአገሪቱ አዛውንቶች ዘንድ ይህን ያህል ተቀባይነት ሶሻሊስት በመሆኑ የሌለው ሰው መሆኑን ወኪላችን ካትሪን ተዘዋውራ ለማዳመጥ ችላለች። ይህን ሊሆን የቻለው ሳንካራ አንገልብጠው ስልጣኑን በነጠቁትና ለሀያ ስምንት አመታት በተከታታይ በጭካኔና በጠንካራ ክንዳቸው አገሪቱን በገዙት በኋላም ተባረው በሄዱት በብሌዝ ካምፓሬ ምክንያት እንደሆነ ይገመታል። አሁን ትውልዱ እንዳለም ተቀይረዋል። አብዛኛው ወጣት ስልሳ አምስት ከመቶ የሚሆነው ከሀያ አምስት አመት በታች ናቸው። ለነሱም ቶማስ ሳንካራ የአፍሪካዎቼ ሆነዋል። የሳንካራ የትንሣኤ ፓርቲ የሚባለውን ድርጅት የሚመሩት ሚስተር ቤንቬንዴ ስታኒስላ ሳንካራ እንደሚሉት ሰውየው የስልጣኔም አባት ናቸው። ይህ ሰው ድህነትን አስወግደው ለ ኛ እድገትና ፍትህን እኩልነትን በሀገሪቱ ለማምጣት የተነሳ የስልጣኔ አባት ነበር። ብዙ ሰዎች ሳንካራን የድሆች ፕሬዝዳንት ናቸው ይሏቸዋል። እሱ ግን የሁሉም ሰው የሀገሪቱ ሁሉ ፕሬዝዳንት ነው። ለነጻነትና ለፍትህ ለእኩልነትም የተነሳ ቆራጥ ሰው ነው። ሊቤርቴ ዋጋ ድጉ የሳንካራ መታሰቢያ ማዕከል አሁን ለመቆርቆር የተነሱት ወጣት ልጆች የትንሣኤውን ፓርቲ ወደፊት ወይም በቅርብ ወደው ይምረጡ አይምረጡ፣ በይፋ ስለዚህ ጉዳይ እነሱ ሲጠየቁ ጨርሶ መናገር አይፈልጉም። ይልቅስ ለጀግናቸው ለሳንካራ መዝሙር መዘመሩን ይመርጡለታል። ሳንካራ ሳንካራ፣ ሞ ፕሬዚዳንት። ይልማ ኃይለ ሚካኤል፣ ዶይቸ ቨለ ራዲዮ ጣቢያ ከበርሊን ከተማ